ከማህበረሰብ ለማህበረሰብ ነርስ ሮማን እንዳለው በሰንሻይን ሆስፒታል አጠቃላይ ነርስ። በቅድሚያ እንኳን ለዓለም አቀፉ የሴቶች ቀን በሰላም አደረሰው እንላለን። ለኤስቢኤስ የአማርኛው ቋንቋ ፕሮግራማችንም እንግዳ ሆነው ስለቀረቡ እናመሰግናለን። ማለቴ እኔም አመሰግናለው። በዓለም አቀፍ የሴቶች ቀን እንግዳ አርገሽ ስለጋበሽኝ እንኳን አደረሰሽ፣ አመሰግናለሁ። እንደሚታወቀው የዓለም አቀፉ የሴቶች ቀን ሲከበር ሴቶች ለመብታቸውና ለእኩልነታቸው የከፈሉትን መስዋዕትነት ለማሰብ በሚል መርህ ነው አንደኛው። እንዲሁም ደግሞ በከፈሉት መስዋዕትነት የተጎናጸፏቸውን መብቶቻቸውንና ያበረከቷቸውን አዎንታዊ አስተዋጽኦዎችም ለማስታወስ ጭምር ነው። ምንም እንኳን ከዛሬ አንድ መቶ ዓመት በፊት የነበረው የሴቶች መብት ሁኔታ ከዛሬው ጋር ስናነጻጽረው በአሁን ሰዓት ያለው የተሻለ ቢሆንም፣ አሁንም ድረስ ግን የሴቶች መብት እንዲሁም ደግሞ እኩልነት ሙሉ ለሙሉ ተረጋግጧል ለማለት የምንደፍርበት ጊዜ አይደለም ያለ ነው። እንግዲህ እንደሚታወቀው እርስዎ በኢትዮጵያ የነበሩትን ተግዳሮቶች ሁሉ በመቋቋም እስከ ከፍተኛ የትምህርት ተቋማት ድረስ በመድረስና ትምህርቶትን በማጠናቀቅ አገር ቤትም በስራው አለም ላይ ተሰማርተው የነበሩ ባለሙያ ነበሩ። ከዛ በኋላ ነው እንግዲህ እዚህ በትዳር ወደ አውስትራሊያ መጥተው ኑሮዎትን አንድ ብለው የጀመሩት። እስቲ እንግዲህ ወደ ኋላ መለስ ስንበልና ለመሆኑ ለአንዲት ወጣት ልጃገረድ ኢትዮጵያ ለምትኖር ከታች ከትምህርት ቤት ጀምሮ ከፍተኛው የትምህርት ተቋም ደረጃ ላይ እስከምትደርስ የምትጋፈጠው ተግዳሮቶችና ችግሮች ምን ይመስላሉ? እርሶስ እነዚህን መንገዶች እንዴት ነበር ያለፏቸው? ከኔ ተሞክሮ እንግዲህ ያው እኔ ከኢትዮጵያ ማህበረሰብ ወጥቼ እንዳልው የትምህርት እድል አግኝቼ ከፍተኛም የትምህርት ተቋም ገብቼ ያው በሙያ የስሰራ ነበረ ግን ያው ይህንን እድል በብዙ ሚሊዮን የሚቆጠሩ የኢትዮጵያ ሴቶች አላገኙትም፣ ስቲልም እያላገኙ ያሉ አሉ። በኢትዮጵያ ባለው የዚህ የሴቶች እኩልነት ይሹ የሴቶችን ወደ ትምህርት ቤት አለመላክ ያለው የጎጂ ባህል ያለ እድሜ ጋር ብቻ ይሄ ጠለፋ በነሱ በነሱ ችግሮች ምክንያት ያው ብዙ ሴቶች ወደ ትምህርት ቤት የመሄድ እድል አላገኙም። ግን ያው እኔ እግዚአብሔር ይመስገን ይሄ ችግር እኔ አልገጠመኝም። ትምህርት ቤት ገብቼ ተምሬ እስከ ከፍተኛ ተቋም ሂጄ ያ ኮምፕሌት አድርጌ በሙያዬ ስሰራ ነበር። ግን እስቲል አሁን የሴቶች እኩልነት እንዳልሸው አልተረጋገጠም። እስቲል ጀንደር ጋፕ አለ። ምንም እንኳን አሁን በሴቶች ይብን ወደ እስከ ማስተዳደር ሀገር እስከ ማስተዳደር ድረስ የደረሱ ሴቶች አሉ፣ ግን እስቲል ይሄ ከወንዶች እኩልነት ስቲል እንዳልሽው አልተረጋገጠም። ትልቅ ክፍተት አለነምል በተለይ ደግሞ በኛ ባላደጉት ሀገሮች ላይ ብዙ ችግሮች አሉ ብዬ ነው ማስበው። እኔ በቃ ለዚህ አሁን ላለሁበት እንድደርስ መሰረት የሆነችኝ እናቴ ናት ብዬ አስባለሁ። እናቴ ያው በጣም ዓላማ ያላት ጠንካራ ሴት ነበረች እና አምስት ልጅ ወልዳ ነው አስራ ሁለተኛ ክፍል ኮምፕሌት ያደረገችው እና ለትምህርት የነበራት ቦታ አመለካከት እኔን ከዚህ እንድደርስ እንዳረግ በትምህርቴ እንድገፋ ኢትዮጵያም እንዳለው በጣም ተግዘኝ ነበረ። ቤት ውስጥ ራሱ በቃ ስራ እንዳልሰራ ከትምህርቴ ላይ ብቻ እንዳተኩ። ለምን እሷ አስራ ሁለተኛ ክፍል ከጨረሰች በኋላ በህብረተሰቡ ተጽዕኖ አንቺ ልጆችሽን አሳድጊ ከዚህ በኋላ የምልትኝ ነው በማለት ወደ ሌላ ገፍታ መሄድ አልቻለችም ወይ ወደ ኮሌጅ ትምህርት ወደ ሌላ ወደ ስራ መሰማራት አልቻለችም፣ እና ያድል እኔ እንዳይገጥመኝ በጣም ታበረታታኝ ነበር በዚህ አጋጣሚ እሷን ማመስገን እፈልጋለሁ። እሷ በጣም ታግዘኝ ነበር፣ በቃ ትምህርቴ ላይ እንዳተኩር ያ ያ ነገር ነው። እኔም ወደ ዩኒቨርሲቲ ገብቼ በኋላም ተምሬ እንደገናም ደግሞ ፖስት ግራጅዌት ዲግሪም ድማ ለዚህ ለዚህ ነገሩ መሰረት ናት ብዬ ማስባት እናቴ ነች። ያው ስለ ሴቶች ስለሆነ እያወራን ያለ ነው። ልክ ነው። ያው እናቶች ትልቅ ሚና አላቸው ለሴት ልጆቻቸው ብዬ አስባለሁ። ለሴት ልጆቻቸው እናቶች ትልቅ የሆነ አስተዋጽኦ አላቸው ብዬ አስባለሁ። ልክ ነው። በዚህ አጋጣሚ የሚታወሱኝ ነገር አለ። የእስራኤል ጠቅላይ ሚኒስትር የመጀመሪያዋ ጠቅላይ ሚኒስትር የነበሩት ጎልዳ ሜር ይባላሉ እና እሳቸው የተናገሩት አንድ አባባል አለ። ወንድን ማስተማር ራሱን ወይም ግለሰቡን ማስተማር ነው። ሴት ልጅን ማስተማር ግን ቤተሰቡን በአጠቃላይ እንዲሁም ደግሞ ማህበረሰቡን ማስተማር ነው የሚል ነገር አለ እና ሴቶች በተማሩና በበረቱ ቁጥር ትሩፋታቸው የሚተርፈው ለቤተሰብ ነው። እንዲሁም አልፎ ተርፎ ደግሞ ለህብረተሰቡም ነው። እና በዚህ አጋጣሚ በእያንዳንዳችን ሕይወት ውስጥ እናቶች ትልቅ ቦታ አላቸው። እና ያበረከቱልን አስተዋጽኦ ትልቅ ስለሆነ እነሱንም በዚህ አጋጣሚ ዓለም አቀፉ የእናቶች ቀን ልናመሰግን እንወዳለን። በዓለም ዙሪያ በርካታ ጠንካራ ሴቶች ስላሉ ማለት ነው። እንደሚታወቀው እርሶ እዚህ ሀገር በትዳር ነው ወደዚህ የመጡትና ስራዎችን ሁሉን ነገር ትተው ነው ወደዚህ የመጡትና እዚህ ከመጡ ከተጠቀሱት በኋላ የነበረው ችግር ምን ይመስል ነበር? እንደገና ወደ ሙያው አለም ለመግባት የከፈሉት መስዋዕትነት ምን ይመስል ነበረ? እዚህ ሀገር ስትመጪ ያው አዲሱ ነሽ፣ እንደ ሴት ይከብዳል። በተለይ እዛ ሞያ ኑሮሽ እየሰራሽ፣ ደሞ እዚህ እየተከፈለሽ፣ እዚህ ሀገር ያው ስትመጪ ኤክስፔክት የምታረጊው አለ፣ እሱን አታገኝም። ነገሮች ቀላል አይደሉም። ልጅ መውለድ አለ፣ ልጅ ማሳደግ አለ። ብዙ ብዙ ችግሮች አሉ። እዚ ሀገር ያው የቋንቋ ችግር አለ። እንዲህ ነገሮች በቀላሉ አይሆኑም እና ብዙ ብዙ በጣም ብዙ ፈተናዎች ነበሩ ግን እኔ ዓላማ ነበረኝ። በቃ ነርሲንግ እወደዋለው በጣም ነው ሙያውንም ወደው እና መጀመሪያ ሊሞክረው ብዬ ነው የተነሳው። ያው ሀፋፉኜ እስኪ ሊሳካም ላይሳካም ይችላል ብዬ ጀመርኩት እና ብዙ ጊዜንም ጉልበቴንም ብዙ ብዙ ገንዘብም ነው ያጠፋውበት ማለት ነው። በብዙ ሂደት መሄድ ነበረብኝ እዚህ ሀገር በነርሲንግ ሙያዬ ከኢትዮጵያ ያለው ሙያዬ እዚህ ሀገር አክሴፕት እንዲደረግልኝ በብዙ ፕሮሰስ ኒርሊ ሁለት ዓመት ነው የፈጀብኝ። ያው እንግሊሽ ትምህርት ቤትም ገብቼ እንግሊሽ መማር ነበረብኝ። ኢንተርናሽናል እንግሊሽ ቴስት አለ፣ እሱንም ማድረግ ነበረብኝ እና እነዚህን እያደረግኩ ያለ ልጆች አሉ፣ ቤት ውስጥ ስራ አለ፣ እንቅልፍ ማጣት አለ። በጣም በ በጣም ፈተና ነበር፣ ቻሌንጅንግ ነበረ። ግን እኔ ምንም ከማድረግ ወደ ኋላ አላልኩም ነበር። በቃ የሚቻሉትን ነገሮች ሁሉ ነው የሞከርኩት። ያንን ዓላማ ያን ለማሳካት ማለት ነው። የምጠየቀውን ነገር አሟልቼ ጊዜ የደረስኩት ለዛ ነው ማለት ነው። እኔ ጀስት አላማ ነበረኝ ነርስ መሆን አለብኝ እዚህ ነርሱን የመስራት አለብኝ ኢትዮጵያ በነበረኝ ፕሮፌሽን ብዬ ራሴን አሳምኜ ያው የነበሩትን ነገሮች ያው ማኔጅ አድርጌ ያው እዚህ ደርሻለሁ ደግሞ ደግሞ እግዚአብሔርም ሲረዳሽ ነው እግዚአብሔርም ደግሞ ረሽቶኝ ነው እግዚአብሔርም አመሰግናለሁ ኮቪድ አስራ ዘጠኝ ወይም ደግሞ የኮቪድ ወረርሽኝ በዓለም አቀፍ ደረጃ ሁሉንም የህብረተሰብ ክፍል በተለያየ ሁኔታ ነካክቷል። በተለይ ደግሞ በሕክምናው ዓለም ውስጥ ያሉ በከፍተኛ ሁኔታ የተጋለጡበት ሁኔታ ነበረ። ና ኮቪድ 19 በእርሶ የሙያ ህይወት ውስጥ ያደረሰው አሉታዊ አስተዋጽኦ ምን ይመስል ነበረ? ትንንሽ ልጆች ቤት ዋሉ። ከልጆች ጋር ከቤተሰብ ጋር ያለው ሁኔታ ምን ይመስል ነበረ? ኮቪድ ያው ሁሉንም የህብረተሰብ ክፍል ነው ትልቅ ተጽዕኖ ያደረሰው፣ ግን ያው እንደ ጠቀሹ ደግሞ በተለይ በጤና ባለሙያዎች ላይ ሄልዝኬር ሴክተር ላይ በሚሰሩ ሰዎች ላይ ያው መጀመሪያዎቹ ተጋላጮች ስለሆኑ ትልቅ እንትን ፈጥሮ ነው ያለፈው። የሳይኮሎጂም የስትረስም ብዙ ነገር ማለት ነው እና በተለይ መጀመሪያ እንደመጣ አካባቢ በጣም ያስጨንቅ ነበረ። ትፈሪያለሽ ላይ ኮቪድ ፔሽንት ሉክ አፍተር አርገሽ ወደ ቤት ስትመለሽ ለአንቺ ችግር የለውም ግን ያንን ቫይረሱን ለልጆች ይዤ እመጣለው ለልጆች ይሰጣለው የሚለው በጣም ያስጨንቅ ነበረ። ልቶ ስራውን ልቀጥል የሚል እንትን ውስጥ ትገቢያለሽ። በጣም መጥፎ ጊዜ ነበረ። ከኮቪድ ፔሽንቶች ጋር መስራት ስራው ከባድ ነው። መከላከያውን የፒፒኤ ማስክን ብትጠቀሚ ሙሉን ብታረጊ፣ እንደዛ አድርገውም ቫይረሱን የያዛቸው ነርሶች አሉ። በጣም ትጨነቂያለች። ለልጆች ታስብ ያለች ልጆች የቤት ናቸው ትምህርት ቤት አልሄዱም። እሱም አንድ ነገር አለ እና ትልቅ የሳይኮሎጂ እና የጭንቀት ፈጥሮ ያለ ጊዜ ነው ያሳለፍኩት በኮቪድ ጊዜ ማለት ነው። ከባድ ጊዜ ነበረ፣ በተለይ ለነርሶች ደግሞ እናት ስትሆኝ ለልጆች ምላርክ ታስቢያለሽ ትጨነቂያለሽ። ቀደም ሲል የነበረውን ሙያ ጠብቆ እንደገና እንደ አዲስ ተፈትኖ የሚወዱት ሙያ ላይ ማገልገል ትልቅ ነገር ነው እና ለእርስዎም የሚያስደስቶትን ነገር ማድረግ ትልቅ ነገር ነው። በዚህ አጋጣሚ ግን በተለያየ ሁኔታ ተስፋ ሊቆርጡ የሚችሉ የህብረተሰብ ክፍሎች ሊኖሩ ይችላሉ። አልደርስም ከዚህ በኋላ የምፈልገውን ነገር ማግኘት አልችልም በሚል ከሙያቸው ርቀው ያሉ ሴቶች፣ እናቶች ሰዎች አሉና ከእርስዎ ልምድ በመነሳት የሚያስተላልፉላቸው መልእክት ምንድን ነው? እንግዲህ ከኔ ተሞክሮ አንድ ነገር ይቻላል ብዬ አምናለሁ። አንዳንዴ ሁኔታዎች ላይ መቹሽ ይችላሉ ፈተናዎቹ ሁሉ ነገር፣ ግን አላማ ካለ ይቻላል ብዬ አስባለሁ እና በተለይ ኢትዮጵያ ባለሙያ የነበሩ ሰዎች እዚህ ሀገር ያው የሚጠበቅብሽን ካሟላሽ፣ ፕሮሲጀሩን ከተከታሽ መሆን የምትፈልጊውን ትወኛለሽ እንኳን ማለት የተወሰነ ቤዙ ባክግራውንድ እያለሽ እዚህ ሀገር ከዜሮ ምትነሺ አችብ ታረጊያለሽ። እንደነገርኩሽ ቁርጠኝነቱ ካለ ማለት ነው። ሁኔታዎች ከባድ ቢሆኑም ከተሞከረ ይቻላል የሚል እምነት አለኝ እና የተወሰነ ጊዜ ነው የምትቸገር። አንድ አመት ሁለት አመት የምትከፍዩ ሳክሪፋይስ ይቀይርሻል። የወደፊት ፊውቸርሽን የወደፊት ህይወትሽን ለዘላለም ይቀይርሻል። ያቺ ሳክሪፋይ የምታረጊያት ጊዜ ማለት ያለውን ኦፖርቹኒቲ መጠየቅ ሂደ ሂደቱ እንዴት እንደሆነ የማወቅ ነው። ሌላው ደግሞ እዚህ ሀገር የተገነዘብኩት ነገር የምትፈልጊውን ነገር ለመሆን ብቻሽን የሚሆን ነገር የለም። እዚህ ሀገር ብቻሽን ሂደሽ የምታረጊው የምታስጨርሸው ነገር የለም እና ከጎንሽ ሰው ያስፈልግሻል። እኔ ለምሳሌ ባለቤት ያግዘኝ ነበር። የነርስ ባለሙያዎች ሀገር ነበር። ኢቭን የሌላ ሀገር ዜጎችን እኔ ነርሲንግ ሆም ስሰራ ሬጂስተር ነርሶችን እጠይቅ ነበረ። እንዴት ናችሁ፣ ነው ከፊሊፒንስ መጥታችሁ ነርስ የሆናችሁት፣ እንዴት ነው ሂደቱ? እንግሊሽ ቴስቱ እንዴት ነበር? እስኪ ማቴሪያል ስጡኝ ወይ ዌብሳይት ስጡኝ ቼክ ማድረግበት፣ እና በጣም እጠይቅ ነበረ። በቃ ያችን ነገር አችን ማድረግ ስለምፈልግ ማለት ነው እናዚህ ሀገር መጠየቅ አለብሽ ኢንፎርሜሽን መሰብሰብ አለብሽ። እና ከጎንሽ አይዞሽ ሂጂ ትችያለሽ ኤምፓወር የሚያደርግሽ ስራ ያስፈልጋል። እሱ እሱ ነገር ካለ ይቻላል ብዬ ነው የማስበው። እዚህ ጋር አሉ ሁኔታዎች አይመቹ፣ የቤት ጫና፣ ልጁ ማሳደግ ብዙ ፈተናዎች አሉ፣ ግን ቁርጠኝነቱ ካለ የሚፈልጉትን መሆን ይቻላል ነው በተለይ ለሴቶች ኢትዮጵያ በሙያቸው ዩኒቨርሲቲ ገብተው ከፍተኛ ትምህርት ተቋም ተምረው እዛ ሲሰሩ የነበሩ ሴቶች አውስትራሊያ፣ የኦፖርቹኒቲ ላንድ ነው እና አማራጮችን አንዳንዴ ሆም ለርኒንግም አለ፣ ኦንላይን መማር ትችላለች። እንደዚህ ሁኔታዎች ሲፈቅዱ ማለት ነው። አንዳንድ የማይቻልበት ሁኔታ አለ እና የሚፈልጉትን ነገር መሆን ይቻላል ብዬ አምናል። ጥሩ ምሳሌ የሚሆን የህይወት ልምዶትን ነው ያካፈሉን ነርስ ሮማን እንዳለው በሰንሻይን ሆስፒታል አጠቃላይ ነርስ። በድጋሚ እንኳን ለአለም አቀፉ የሴቶች ቀን አደረሰው እንላለን። እናመሰግናለን። እሺ ማርቲ እንኳን አብሮ አደረሰን። እኔም በጣም ነው የማመሰግነው ጊዜ ይስትልኝ። ለኤስፔስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።